በደቡብ ምዕራባዊ ኢትዮጵያ በአማሮ ወረዳ በሚገኙ ነዋሪዎች የነበረው የመሬት ይገባኛል ጥያቄ ቀደም ሲል ተቀስቅሶ የነበረው ግጭት ጋብ ያለ ቢመስልም እስከዚህ ዕለት እንዳልተቋጨ መረዳት ተችሏል። ኢትዮጵያ ሶሻል ዲሞክራቲክ ፓርቲ የክልሉ አባል አቶ አማረ ገብረ ሚካኤል ያስረዳሉ። ጉጂና ኮሬ ጦርነት የጀመረው አምና ሰኔ ሰባት ላይ ነው በዶርባደ ቀበሌ ላይ። ከዛ ጀምሮ እስካሁን እልባት አላገኘም። መንግስትም አስቆምም ወደ ኮንሶ ነው ወደ ኋላ ሄዶ ሰዎቹም የሄዱት ኮንሶ። መንገድንም ለመዝጋት ብዙ ጥረት አድርጎ ቡርጆች ናቸው እየተከላከሉ ያሉት እስካሁንም መንግስት በሚዲያ አላስተላለፈም። ለምን እንደሆነ እንጃ። የሶማሌና የኦሮሚያ ብቻ ነው እየተላለፈ ያለው። በመንግስትም እንዴት እንደሆነ እንጃ፣ እስካሁን አልቆምም። ጸጥታውን ለማስከበር ያለውን ችግሮችና የግጭቱ መንስኤ በፓርቲው በኩል ያላቸውን አመለካከት አቶ አማረ ገብረ ሚካኤል በማያያዝ መተው የገደሉት መነሻው ያው መሬት ለእኛ ይገባል ብሎ ለመውሰድ ነው የሚያደርጉት። ወደ አስራ አራት ቀበሌ ወሮ ነበሩ። ከዛ በኋላ ከአርሶ አደሮች ታግሎ ነው የተመለሱት። የእኛ አማሮ ነው የሚባለ አማሮ ኮሬ ብሔረሰብ ዶርባደ ቀበሌም ከፍተኛ ትኩስ ነበረ። ማታ ከምሽቱ እስከ ሶስት ሰዓት በአማሮ ወረዳ አስተዳዳሪ በኩል አቶ አማኑኤል አብዲላ ግጭቱ እየቀጠለ መሆኑን አስምረውበታል። በእርግጥ አማሮ ወረዳና በምራብ በምዕራብ ጉጂ ዞን ጉጂ ብሔረሰብ ጋር ሮ ነበር። ግጭቱ ያው ከጋይት ጋር ተያይዞ የተፈጠረ ግጭት ነበረ። በተፈጠረው ግጭት ቤቶች ወድመዋል። ሰው ህይወትም በሁለቱም በኩል አልፏል። ነገር ግን ያው መንግስት ይህንን ግጭት ለመቆጣጠር ከህብረተሰቡ ጋር በጋራ በመሆን ስራው ተሰርቶ አሁን በአብዛኛው የሰላም ኮንፈረንሶች ውስጥ ተደርጎ የተረጋጋ ሁኔታ ተፈጥሯል ብሎ መውሰድ ይቻላል። ነገር ግን ዘላቂ ሰላም ተፈጥሯል ብሎ ማስቀመጥ አይቻልም። ቀጣይ ከተሰራበት ግን ዘላቂ ሰላም ይመጣል ብለን እናስባለን። በፊት የነበሩ መደበኛ ተኩሶች፣ በየቀኑ የነበሩት የሰው ግድያዎች፣ አሁን አልፎ አልፎ ከሚፈጸመው ትንኮሳዎች ካልሆኑ በስተቀር በሁለቱም በኩል አብዛኛው የሰላም ቀናቶች ነው እያስተናገድ ያለ ነው። ነገር ግን ያው አልፎ አልፎ ግን ትንኮሳዎች አሁንም ከሁለቱም በኩል አልቆመ። ለዚህ ሁሉ ግጭት በወረዳው በኩል መንስኤ ነው ያሉትን አስተዳዳሪው አስረድተዋል። የግጭቱ መንስኤ የመሬት ፍላጎት ነው። ኦልሬዲ ከውሰን ጋር የሚገናኝ ጉዳይ ነው። ስለዚህ በዛ መሀል ፍላጎት አለ። ያው የለ ውሰን ወደዚህ ነው ወደዚህ ነው የምናተሳሰቦች በተመሳሳተ መንገድ የሚመነጩ ከውስን ግለሰቦች የሚመነጩ ሀሳቦች ወደ እየሰፋ እየሰፋ ወደ ህዝብ የሄደበት ሁኔታ ነው ያለው። ጌታቸው ዘድላ ኃይለ ጊዮርጊስ ለዶቼቬሌ ራዲዮ ከአዲስ አበባ